በስራ ሁኔታ በድሞዝና በጤና ስርዓት ውስጥ አሉ ባሏቸው ችግሮች ላይ ጥያቄ ያነሱ ሐኪሞች ባህር ዳር ላይ ዛሬ ሰልፍ ወጥተው ቅሬታቸውን አሰምተዋል። አስቴር ምስጋናው ዝርዝሩን ይዛለች። ቁጥራቸው 200 የሚጠጉ በባህር ዳርና አካባቢዋ የሚገኙ የጤና ባለሙያዎች ዛሬ ረፋዱ ላይ ነበር መነሻውን ከፈለገ ሕይወት ሪፈራል ሆስፒታል መድረሻውን ደግሞ ቅዱስ ጊዮርጊስ ቤተ ክርስቲያን ላይ ያደረገ የተቃውሞ ሰልፍ ያካሄዱት የተለያዩ የተቃውሞ መፈክሮችን በማሰማት ጭምር። የጤና ባለሙያዎቹ እንደሚናገሩት ለበርካታ ጊዜያት በህክምናው ዘርፍ ያሉ ጉድለቶችን ይስተካከሉ በማለት እስከ ጠቅላይ ሚኒስትር ድረስ ያቀረብነው ጥያቄ ብዙም ትኩረት አላገኘም ለዛሬ ሰልፋችን መነሻ ይሄው ነው ይላሉ ዶክተር አብራሮ ታደሰ። በኋላ ያለው በፈለገው ትሪፈራል ሆስፒታል ጠቅላላ ሐኪም ለሶስተኛ ጊዜ ነው የአሁኑ ስብሰባ። ከሶስት ወር በፊት በምክትል ጠቅላይ ሚኒስተር አቶ ደመቀ መኮንንና በዶክተር አሚር ራማን የኢትዮጵያ ጤና ጥበቃ ሚኒስተር ሰብስበውን ተወያይተን ነበር። ያኔ ጥያቄዎቻችን ክሊር ሊያስቀምጠን ነበረ። የተሰጠን የጊዜ ገደብ ያኔ ሁለት ወር ነው የነበረው። በሁለት ወር ውስጥ አለቃል ላይ ጥያቄዎችን አስጠንተን ጥያቄዎችን ማለሳለን አሉ። አልመለሱም። ከዛ በኋላ እንደገና ጠቅላይ ሚኒስተሩ ጠሩ። ጠቅላይ ሚኒስተሩ መጥራታቸው እንደ ጥሩ ነገር ሆኖ ግን የጠሩት ባለሙያ ግን ባለሙያ ምን ነበረ የተመረጠው ምድረው አሁንም፣ ባልኩ በፖለቲካ ላይ አፖይንት ነው የተወከሉ ሰዎች ምድራቸው፣ የጤና አመራሮቹ እነዚህ የጤና አመራሮች የመረጧቸው የነሱ ትፎዞ እንጂ በትክክል የጤና ባለሙያዎች ችግር ሊያስረዱ የሚችሉ ነገር የለም። የቀረቡትም ጥያቄዎች ጠቅላይ ሚኒስትሩ ያዩበት አንግል በትክክል የጤናውን ችግር የማህበረሰቡን ችግር የተረዳ የባለሙያውን ችግር የተረዳ አልነበረም። ልክ ምን ጠይቀው ጥያቄ የቅንጦት እንደሆነ፣ ምን ጠይቀው የማህበረሰብ ጥያቄ እኛ የተለየነን ብለን የተለየ ነገር እንደምን ጠይቀ አድርገው ነው የተረዱት። ና እኛ ዛሬ ለደሞዝ ጥያቄ አይደለም የወጣ ነው። ይህ ስርአት ከተገነባ ጀምሮ ህዝብ ከመሬት ላይ ሚቶ እየታከም ነው ያለው። ይሄን እንዳይሆን ነው የምንፈልገው። አንድ በሽተኛ ለማከም ሌላ በሽተኛ ረግጬ አይደለም ማከመው። ነው መድኃኒት ሲጠፋ መድኃኒት ሐኪሙ አይደለም ማቅረብ ያለበት። የላብራቶሪ ሲጠፋ ሐኪሙ አይደለም ማቅረብ ያለበት። ይህ ስርዓት ተገርስሶ ሐኪሙ ቁጭ ብሎ መታከም ነው ያለበት። ጥያቄያችንም ደግሞ በአስቸኳይ እንዲመልሱ ለምንፈልገው በአስቸኳይ የማይመልሱ ከሆነ እኛ ሐኪሞች የጠየቅናቸው ጥያቄዎች አሉ በአጠቃላይ በዶክሜንት ይሄ ዶክሜንት ውስጥ ያሉ ጥያቄዎች አንዲትም ጥያቄ ሳይቀር ካልተመለሰ በስተቀር ትግላችን ወደ ኋላ ምንም አይልም። ጥያቄያችንም ከደሞዝና ጥቅማጥቅም ባለፈ የጤና ፖሊሲው እንዲሻሻል ትግላችን ይቀጥላል ነው ያሉት። ፖሊሱ ምን ፖለቲካ ላይ ያተኮረ ነው፣ ሽፋን ላይ ነው። በቃ ሆስፒታል ገንብተንላችኋል፣ እንደዚህ ይህን ያክል ሆስፒታል ገንብተናል፣ ይህን ያክል ጤና ጣቢያ ገንብተናል ነው እየተባለ ያለ እንጂ ውስጥ ሲታይ የህክምና መሳሪያ ሲታይ፣ የቁሳቁሱ የመድኃኒቱ አቅርቦት ሲታይ በጣም አስቸጋሪ ናቸው። ከዚህ ጋር ተይዞ ደግሞ የህክምና ባለሙያው ተደጋጋሚ የሚጠይቃቸው ጥያቄዎችን ጥያቄዎች እንደመመለስ የተደረገው ነገር ምንድነው? የባለሙያን ቁጥር በማብዛት ኳሊቲውን በማውረድ በማህበረሰቡ ዘንድ ታማኝነት እንዳይኖረው በማድረግ ባለሙያው ለማሸማቀቅ ነው እየተሞከረበት ያለ ማለት። የሀገራችን የህክምና ትምህርት ድሮ የሚሰጥ የነበረው በጣም ስታንዳርድ በሆኑ ዩኒቨርሲቲዎች ብቻ ተመርጦ ነበር። በአሁኑ ሰዓት የህክምና ትምህርት ሊሰጡ በማይችሉ የመስጠት ፋሲሊቲ በአስተማሪም በመሳሪያም ባልተሟሉ የመንግስትና የግድ ተቋማት እየተሰጠ የሀኪም ቁጥር እንዲበዛና ግን ኳሊቲው እንዲወርድ እየተደረገ ነው ያለና የመጀመሪያ የትምህርት ፖሊሲው ሪቫይዝ የሚደረግ አንድ አይነት እንዲሆን የተለያዩ ዩኒቨርሲቲዎች የሚሰጡት የትምህርት እንትን የተለያየ ነው። እንትኑ ካሪኩለሙ የተለያየ ነው የሚሆነው ና የህክምና ባለሙያዎቹ የተቃውሞ ድምጻቸውን ለማሰማት አደባባይ በወጡበት ወቅት ህክምና ለማግኘት ወደ ፈለገ ህይወት ሪፈራል ሆስፒታል የመጡ ህሙማን መጉላላታቸውን ተመልክተናል። ስሜ ነጻን ማስረሻ ባላለሁ። ህክምና ሙያ ሙያ ብቻ አይደለም ሀላፊነትም ያለው ነገር ነው። ለምሳሌ እዚህ ጋር ሰው እየሞተ እያየ ተራይ አይደለም ብለ መሄድ አትችልም። መውጣታቸው ትክክል ነው፣ ግን ከእነሱም የሚጠበቅ ነገር ደግሞ አለ። ይበል እንዲህ እንዳለ ከሰዓት በኋላ የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንን እና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል ከዞን ና ከወረዳ ከተውጣጡ የጤና ባለሙያዎች ጋር ውይይት አካሂደዋል። ዶክተር አምባቸው በውይይቱ የባለሙያዎቹ ጥያቄ ተገቢ ና ምላሽም መሰጠት ያለበት ነው ብለዋል። ከርዕሰ መስተዳደሩ ጋር የተደረገውን ይህንን ውይይት ጠዋት ለተቃውሞ የወጡ ሰልፈኞች እንደማይቀበሉት ተሰብሳቢዎቹም እንደማይወክሏቸው ቀድመው ተናግረው ነበር። አሁንም ክልል ላይም የመረጡበት መንገድ ያው በተለመደ አግባብ ነው የሚፈልጓቸው ሰዎች እንዲሳተፉ ነው የተደረጉት። ባህር ዳር በሚካሄደው ላይ ሐኪም አልተሳተፍም። በተያያዘ ዜና የሕክምና ባለሙያዎች የስራ ማቆም አድማ በማድረግ የመብት ጥያቄ ላነሱ የጤና ባለሙያዎች የኢትዮጵያ የሕክምና ባለሙያዎች ማህበር ፕሬዚዳንት ዶክተር ገመችስ ማሞ ትላንት ለሀገር ውስጥና ለውጭ ሀገር የሚዲያ ተቋማት በሰጡት መግለጫ የስራ ማቆም አድማውን እንደተቃወሙት ተናግረው ነበረ። ይህንን የማንደግፍበት ምክንያት እኛ ስራ ላይ ቀርተን በእኛ ምክንያት እንደ ራሳችን ነፍስ የምንሳሳለት ታካሚ ጉዳት ውስጥ እንዳይወድቅ ስለምንፈልግና የምንገዛው ላዕላዊ ለሆነው የሞራል ሕግ ስለሆነ ነው። እኛ ይህን የስራ ማቆም አድማ አልጠራንም። የስራ ማቆም አድማውን የጠሩት ሰዎች ማን እንደሆኑም አናቅም። የደረሰንም ደብዳቤ ሜል፣ እኛ ግን አሁንም ደግሜ እላለሁ እንደ ማህበር የስራ ማቆም አድማን በሐኪሞች አንደግፍም። እንኳን በሐኪሞች በሌላውም ጤና ባለሙያ አንደግፍምም፣ አንተባበርም። ይሄ ግልጽ ሊሆንላቸው ይገባል። በመጨረሻ የክልሉ ርዕሰ መስተዳድር ዶክተር አምባቸውና የጤና ጥበቃ ሚኒስትሩ ዶክተር አሚር አማን ከክልል እስከ ወረዳ ካሉ የጤና ባለሙያዎች ጋር ያደረጉትን ውይይት በነገ ዕለት ይዤ የመመለስ ይሆናል። የተቃውሞ ሰልፉ ከባህር ዳር በተጨማሪ በክልል በደብረ ማርቆስ ከተማ ተካሂዷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር